በሰሜናዊ ሪያድ 42 ኪሎ ሜትር ርቀት ላይ በሚገኘው የጀናድሪያ አካባቢ በሚገኝ እጅግ ሰፊ ቦታ ላይ ነው ዓመታዊው የጀናድሪያ ፌስቲቫል የሚከበረው። መጠሪያውን የሚያገኘው ከሚከበርበት ቦታ ላይ ነው። አዘጋጆቹ ይፋ እንዳደረጉት እስከ አንድ ሚሊየን የሚጠጋ ጎብኚ በሶስት ሳምንት ቆይታው ጀናድሪያን ተመልክቷል። በተለይ እስከ ምሽቱ ስድስት ሰዓት ጀናድሪያ በሰው እንደተጨናነቀች ሶስት ሳምንት ሰንብታለች። ንጉሥ ሰልማን ቢን አብዱል አዚዝም አንዱን ምሽት ከነቤተሰቦቻቸው ታዳሚ ነበሩ። ሳውዲ አረቢያ እንደ ታላቅ ክስተት በምትወስደው ዓመታዊው የጀናድሪያ ፌስቲቫል ጥንታዊ ታሪክና ባህሏን ከዘመናዊ ስልጣኔዋ ጋር ጎን ለጎን ይዛ ትቀርባለች። ከጥንታዊ ግመሎቿ እስከ ዘመናዊ አውቶሞቢሎቿ በአካልም በፎቶግራፍም ይታደማሉ። ከጥንታዊው ጦርና ጎራዴ እስከ ዘመናዊው ሚሳይልና ብረት ለበስ ታንኮቿ ጭምር የፌስቲቫሉ አካል ነበሩ። በዲፕሎማሲው መስክ ያለፉባቸውን ጉዞም ሆነ ዛሬ የደረሱበትን ደረጃ በጉምሩክና አደንዛዥ እጽ ቁጥጥርና ክትትል ከባህላዊው ጀምሮ ዛሬ እስከደረሱበት ስልጡንና ብቁ የተባሉ አነፍናፊ ውሾቻቸው ድረስ በአካል አቅርበው ለታዳሚው አሳይተዋል። የዘንድሮዋ የክብር እንግዳ ህንድ ነች። የክብር እንግዳው ሰፊ ቦታ ይዞ ሦስቱንም ሳምንት ጎብኚዎችን ይቀበላል። ሌሎች ሀገሮች ደግሞ እንደየቀረቤታቸው ለሶስት ቀናት ቦታ ይሰጣቸዋል። ለኢትዮጵያም የመጨረሻዎቹ ሶስት ተሰጥተዋታል። የመጨረሻዎቹ ቀናት ጎብኚ የሚጎርፍባቸው በመሆኑ ለኢትዮጵያ መልካም አጋጣሚ ነበር ይሆንላት። አምባሳደር አሚን አብዱልቃድር በሳውዲ አረቢያ የኢትዮጵያ መንግስት ልዩ መልክተኛና ና ባለሙሉ ስልጣን አምባሳደር ናቸው። በሳውዲ አረቢያ ደረጃ የባህልና ከርስ ፌስቲቫል ላይ እኛ አፍሪካን ወክለን እንድንሳተፍ ስለተመረጥን በጣም ደስ ብሎናል። ስለዚህ እኛ በዋናነት እዚህ አቀራረባችን የኢትዮጵያን ባህል፣ ታሪክ፣ ስልጣኔ እድገት እንደዚሁም ደግሞ ከሳውዲ አረቢያ ጋር ያለንን ግንኙነቶችን የምናስተዋውቅበት ለሳውዲ ብቻ ሳይሆን ለመላው ዓለም ኢትዮጵያ በረከተችውን ጸጋ እዚህ መድረክ ላይ የምናስተዋውቅበት ሁኔታ ነው የሚኖረውና ይሄ ለእኛ ትልቅ ክብር እና መጎስ ነው ብሎ መውሰድ ይቻላል አቶ መሐመድ ሐሰን የጀናድሪያ ፌስቲቫል ሲመሰረት ጀምሮ እዚሁ ሪያድ ነበሩ ባለፉት ሰላሳ ሁለት ዓመታትም በየዓመቱ ይመጡ ነበር ዘንድሮ ኢትዮጵያም ቦታ በማግኘቷ ተደስተዋል በአጭር ጊዜ ዝግጅት ነው እንደዚህ ያደረገው ስለዚህ በጣም ትልቅ ነገር ነው ለኢትዮጵያውያን ኩራት ነው በቃ አቶ ሻውል ጌታውን ደግሞ ዋና ጽህፈት ቤቱ አዲስ አበባ የሆነውን የቱሪዝምና የጉዞ ወኪላቸውን ለማስተዋወቅ መልካም አጋጣሚ እንደፈጠረላቸው ይናገራሉ ያው እንግዲህ ስለ ሀገራችን ብዙ እውቅና የሌላቸው ሰዎች አሉ። እውቀታቸው በጣም ሊሚትድ ነው። ነገር ግን አሁን የተለያዩ መስህቦችን ተፈጥሯዊ፣ ሃይማኖታዊ፣ ታሪካዊ የሆኑ መስህቦችን በተለያዩ በሲዲዎች፣ በብሮሸሮች፣ በሁሉም መልኩ ለማቅረብ ሞክረናል። ያንን በሚያዩ ጊዜ ጥሩ እንትና ያላቸውና ወደፊትም ሊጎበኙ እንደሚችሉ ብዙዎቹ እያዩ ናቸው ያለት በ32ኛው የጀናድሪያ ፌስቲቫል ለመጀመሪያ ጊዜ የተሳተፈችው ኢትዮጵያም ሪያድ በሚገኘው ኤምባሲዋ በኩል የኢትዮጵያ ኮሚኒቲ ማህበርን የኢትዮጵያ ዓለም አቀፍ ትምህርት ቤትንም ሆነ በሪያድና አካባቢው የሚኖሩ ኢትዮጵያውያንን በማስተባበር ለሶስት ቀናት ተሳትፎ አድርጋለች። በተለይ የቡና ሥነ ሥርዓቱና የተማሪዎቹ ባህላዊ ውዝዋዜ የብዙዎቹን ጎብኚዎች ቀልብ የሳበ ነበር። ስለሺ ሽብሩ ለዶቸቨለ ሪያድ